እየተሰናበት ነው ያለነው የፈረንጆቹ 2020 ዓመት በዓለም ዙሪያ በብዙ ፈታኝ ሁነቶች የተሞላ ነበር። ሚሊዮኖችን ለሞት ከዳረገው ኮቪድ-19 ወረርሽኝ አንስቶ የዓለም ኢኮኖሚ ማሽቆልቆል፣ የማህበራዊ ግንኙነቶች መቋረጥና ኢትዮጵያን ጀምሮ በተለያዩ ሀገራት የተከሰቱ ተፈጥሯዊና ሰው ሰራሽ አደጋዎች እንዲሁም ግጭቶች ብዙዎችን የፈተኑ ነበሩ። ስመኘሽ የቆየ የፈረንጆቹ ሀያ ሀያ እንዴት አለፈ? በመጪውስ ውስ ሀያ ሀያ አንድ ምን ይጠበቃል? ስትል የተለያዩ እንግዶችን አነጋግራለች። እንደሚከተል ይቀርባል። ሁለት ሺ ሀያን ያክል የሰው ልጆችን የፈተነ አመት ኖሮ የሚያውቅ አይመስልም። በአውስትራሊያ ደኖች ውስጥ በተፈጠረ ከፍተኛ የእሳት ቃጠሎ የጀመረው አመት ከቻይና ውሃን ከተማ በተነሳ የኮሮና ቫይረስ ወረርሽኝ እስካሁን ከአንድ ነጥብ ስምንት ሚሊዮን በላይ የሚሆን ህይወት ቀጥፏል። ይህን ተከትሎም የዓለም ኢኮኖሚ ቀውስ ውስጥ ገብቷል። ተቋማት ተፈትነዋል። በኢትዮጵያም ከነዚህ ዓለም አቀፍ ቀውሶች በተጨማሪ ውስጣዊ የፖለቲካ ለመረጋጋት የወለዷቸው ግጭቶች ለበርካቶች ህይወት መጥፋት፣ መሰደድና ንብረት መውደም ምክንያት ሆነዋል። ይህን መነሻ አድርገን በዚህ በምናገባድደው ዓመት ችግሮችን ለመፍታት የሀገር ብሔር ግንባታ አስፈላጊነትና የጋራ ሀገራዊ መግባባት ለመፍጠር በሚቻልባቸው ሀሳቦች ዙሪያ ሲሰሩ ከነበሩ ምሁራን መካከል አንዱ የነበሩትን ዶክተር ዘነበ በየነን ዓመቱ እንዴት ተጠናቀቀ ስንል ጠይቀናቸዋል። በኢትዮጵያ ላይ ለሶስት ዓመታት አካባቢ ስንሰራው የነበረው የሀገር ብሔር ግንባታ የመጀመሪያው ፌዝ ፍጻሜ አግኝቶ ለመንግስት አሰክበን ለሚቀጥለው ደረጃ እየተዘጋጀን ያለንበት ጊዜ ነው አሁን በዚህ ፕሮጀክት ከብዙ ወገኖች ጋር ተመካክረናል የኢትዮጵያ ችግሮች ምንድን ናቸው የወደፊት እታሳንታችን ምን ይመስላል እዚህ ላይ የደረስንበት መንገድ ምንድን ነው የሚሉትን ብዙ ነገሮችን ለማየት ሞክረናል እና ፈተናዎች ቢበዙም ተስፋ ያየሁበት ፕሮጀክት ነው ብል የተሳሳትኩ አይመስለኛል ኢትዮጵያውያን እንደ ህብረተሰብ ፈውስ የሚያስፈልጋቸው ጊዜ ነው የሚሉት ዶክተር ዘነበ መጪው 2021 ዓመተ ምህረት የበርካቶች ቁስል የሚሽርበት ዓመት እንደሚሆን ተስፋ ያደርጋሉ። እንደ ሕብረተሰብ ከታመምን የፈውስ ጊዜ ያስፈልገናል። ይሄ ፈውስ ደግሞ የሚመጣው ሁሉንም ነገር ግልጽ አድርጎ በመወያየት፣ በመነጋገር፣ በመከራከር ሊሆን ይችላል። የዛ ፕሮጀክት የሚቀጥለው አካል የሚሆነው ይሄ ነው። ህዝቡን በሚያንቀሳቀስ መንግስትን፣ የተለያዩ የተቃዋሚ ፓርቲዎችን፣ የተለያዩ የህብረተሰብ አካላትን ባሳተፈ መልኩ ስለ ወደፊት የኢትዮጵያ ሁኔታ እጣፋንታ የምንወያይበት ከሌሎች ሀገሮች የምንማርበትን መድረክ አዘጋጅተን ኢትዮጵያ ላይ ምናልባትም ለውጥ ሊያመጣ የሚችል አንድ ትልቅ ፕሮጀክት አስበናል። ወደ ተግባራዊ እንቅስቃሴው የምንገባበት አመት ይሆናል ብዬ ተስፋ አደርጋለሁ። ሌላው በዚህ በሁለት ሺህ ሀያ ዓመተ ምህረት ለኢትዮጵያኖች ከባድ የነበረው የኢኮኖሚ ቀውስና እያሻቀበ የሚሄደው የኑሮ ውድነት ነው። በዚህ ዙሪያ ከዚህ ቀደም የባለሙያ አስተያየታቸውን ሰጥተውን የነበሩት የኢኮኖሚ ባለሙያ አቶ ብስራት ተሾመ ሁለት ሺህ ሀያ በአጠቃላይ በኢኮኖሚ አኳያ አስጨናቂ ዓመት እንደነበር ይገልጻሉ። በዚህ በ ኑሮ ውድነትና ከሱ ጋር ተያያዥ በሆኑ የኢኮኖሚ አለመረጋጋቶች በጣም ህብረተሰቡ ሲቸገር እንደነበረ ማስተዋል ይቻላል። ለዚህ ደግሞ በጣም በቀጥተኝነት በሚታይ ሁኔታ በጣም እየጨመረ ያለው ይሄ የውጭ ምንዛሪ ተመኑ የኢትዮጵያ ብር አጌንስት ዶላር በአማካይ ወደ ሀያ በመቶ አካባቢ ነው በየአመቱ አሁን አቅሙን እያጣ ያለው። ከዚህ ጋር በቀጥተኝነት ተያያዥ በሆነ ሁኔታ ኑሮ ውድነቱም እየጨመረ ነው ያመጣው። ይሄ በጣም አስጨናቂ ነው ለህብረተሰቡ በኢኮኖሚው አኳያ በጣም ከባድ የነበረ አመት ነው ብዬ አስባለሁኝ። በኢኮኖሚው ዙሪያ ያለው ፈተና የበዛ ቢሆንም በዚሁ አመት በተለይ በቡና በወርቅና በአበባ ንግድ ዙሪያ የታየው የውጭ ንግድ መሻሻል ተስፋ ሰጪ ነው። በመጪው አመትም ይህን መሻሻል አጠናክሮ መቀጠል እንደሚገባ የሚገልጹት አቶ ብስራት በተለያዩ የሀገሪቱ ክፍሎች የሚታዩት ግጭቶች እና የታቀደው ምርጫ ሊደርሱ የሚችሉትን ተጨማሪ አሉታዊ ተጽዕኖች ለመቀነስ መንግስት በተለይ ሰላምና መረጋጋት ላይ ጠንክሮ መስራት አለበት ሲሉ ይመክራሉ። በተለያዩ ቦታዎች ላይ የምንሰማቸው ግጭቶች፣ ያለ መረጋጋቶች በቀላሉ የሚታዩ አይደሉም። ስለዚህ በዋናነት መንግስት ዝም ብሎ ብቻ ሰላምና መረጋጋቱ ላይ ቢሰራ ሌሎቹ ነገሮች ቀስ እያሉ ወደ ቦታቸው ይመለሳሉ ብዬ አስባለሁኝና። ግን ወደፊት ደግሞ ስናይ ትልቁ እንደ እንደ ቻሌንጅ እኔ የማየው የኑሮ ውድነት እና የዋጋ ግሽበት ጉዳይ ነው። ይሄንን መንግስት በጣም አተኩሮ በህዝቦች መካከል ያሉ ቅራኔዎችን ለመቅረፍ ከሚደረግ መመካከር ባልተናነሰ በዚህ በኑሮ ውድነት እና በዋጋ ግሽበት ላይ ከፍተኛ የሆነ ስራ መሰራት አለበት። በምናገባድደው አመት በኢትዮጵያ በየጊዜው ከሚነሱት ግጭቶች ጎን ለጎን ተያይዞ በስፋት የተነሳው የሐሰተኛ መረጃዎች ስርጭት ነው። በአሜሪካን ሀገር የሚገኘው ሃምሊን ዩኒቨርሲቲ ረዳት ፕሮፌሰር የሆኑትና በተለይ በኢንተርኔትና ማህበራዊ ሚዲያዎች ዙሪያ ሰፊ ጥናትን ያካሄዱት አቶ እንዳልካቸው ጫላ ሁለት ሺህ ሀያ እውነትን ከሐሰት መለየት ከባድ የነበረበት አመት እንደሆነ ይገልጻሉ። እቱ ተፈጥሮ ግጭቱን የጀመረው ማን ነው? በምን ሁኔታ ውስጥ የተጀመረው? ስንት ሰው ሞተ? የሚሉት መሰረታዊ ጥያቄዎችን መመለስ በማንችልበት ደረጃ በአለም አቀፉም የመገናኛ ብዙሀን፣ ሀገር ውስጥም ባሉ የመገናኛ ብዙሀን ብዙ መረጃዎች የተሳሳቱ ሆን ብለውም ሊሆን ይችላል፣ ሳያውቁም ሊሆን ይችላል። በዚህ በጣም በርካታ ሰዎች ስህተት ውስጥ ወድቀዋል። በማወቅም ሆነ ባለማወቅ በሚሰራጩ ሐሰተኛ መረጃዎች ህብረተሰቡ ለበርካታ ቀጥተኛና ተዘዋዋሪ ጉዳቶች እንደተጋለጡ አበክረው የሚገልጹት እንዳልካቸው በተለይ በመጪው የፈረንጆቹ አመት በሚካሄደው ምርጫ ተጨማሪ ጉዳቶች እንዳይደርሱ ሊሰሩ ስለሚገባቸው ስራዎች እንዲህ ያስረዳሉ። እንግዲህ የትምህርት ፕሮግራሞች መስፋፋት ይጀምራሉ ብዬ አስባለሁ። በተለይ ደግሞ ይሄ የሚዲያ ሊትሬሲ ፕሮግራሞች መስፋፋት አለባቸው። አንድ ተስፋ የማደርገው ነገር ይሄ ነው። ሁለተኛ፣ እንግዲህ መጪው ሁለት ሺህ አንድ ኢትዮጵያ ውስጥ ምርጫ ይካሄዳል። ከምርጫው በኋላ አሁን ያለው ያልሰከነ ፖለቲካ ወደ ሰከነ ፖለቲካ ይሸጋገራል የሚል እምነት አለኝ። ተስፋም አደርጋለሁ። ከምርጫው በፊት ምናልባት የቸገረ ጊዜ ሊሆን ይችላል። ትንሽ ውጥረት ይኖራል ብዬ አስባለሁ። ግን ምርጫው ከተጠናቀቀ እና ምርጫውን አሸንፎ ስልጣን የሚይዘው አካል አገርን የማረጋጋት ስራ ይሰራል ብዬ ተስፋ አደርጋለሁ። ሁለት ሺህ ሀያ በተለይ ቴክኖሎጂዎችን በመጠቀም የሚሰራጩ ሀሰተኛ መረጃዎችን፣ የጥላቻ ንግግሮችንና ጥቃት ቀስቃሽ መልዕክቶችን ለማስቆም የማህበራዊ ድህረ ገጽ ተጠቃሚዎች እንቅስቃሴ ጀመሩበት አመትም ነበር። ከእነዚህ አንዱ ደግሞ ዮሐንስ ሞላ ነው። እርስ በእርስ በመነቃቃት ምን ማድረግ እንችላለን ብለው እርምጃዎችን ለመውሰድ ለመቆጣጠር እና ለማስቆም ትክክለኛ መረጃ በመፈለግ የጥላቻ ንግግሮች ሲመጡ ሰዎችን አቁሙ ይሄንን ማድረግ አችሉም ብሎ ለመከላከልም እንቅስቃሴዎች የተደረገበትን አመት ነው። በዚያው ልክ ለምሳሌ የኔትወርክ የሚለው ፌስቡክ ላይና ትዊተር ላይ ያለ ግሩፕ ነው። እሱ መቋቋሙን እንደ ጥሩ ነገር አየዋለሁ። በአጠቃቀም ጉድለት ምክንያት ቴክኖሎጂ በማህበረሰብና በሀገር ላይ ጉዳት እንዲደርስ ምክንያት ሆኖ ቢነሳም በተለይ ባለንበት ወረርሽኝ ወቅት ቴክኖሎጂ የብዙ ሰዎች ችን ህይወት ያቀለለና ለብዙ ኢትዮጵያውያን ስራ የፈጠረ እንደሆነ የሶፍትዌር ኢንጂነርና በሎስ አንጀለስ ውስጥ በሚገኘው ሲቲ ናሽናል ባንክ ምክትል ፕሬዝዳንት የሆነው ዮሴፍ አዱኛ ይገልጻል። የአዮቢ ሲል ባቋቋመው የኢንፎርሜሽን ቴክኖሎጂ ትምህርት ቤት በዚህ አመት ብቻ ከሁለት መቶ በላይ የሚሆኑ ኢትዮጵያኖችን በነጻ ያሰለጠ ነው። ዮሴፍ ቴክኖሎጂን ለመልካም ስራ አካል ነው በቀጣይ አመታት ህይወታችንን የሚቀይር ነው ይላል። እንግዲህ ወደፊት ስናይ ቴክኖሎጂ የሚያመጣቸው ብዙ ለውጦች ይኖራሉ። ለምሳሌ አርቲፊሻል ኢንቴሊጀንስ የሚባል የቴክኖሎጂ አንድ ፓራዳይም ተፈጥሯል። በስሩ ማሽን ለርኒንግ፣ ዳታ ሳይንስ የሚባሉ ፊልዶችን ይዞ ማለት ነው። አርቲፊሻል ኢንቴሊጀንስ በአግሪካልቸር ዙሪያ በሜዲሲን፣ በኤዱኬሽን፣ ኢቭን በፋይናንስ ዙሪያ እጅግ በጣም ትልቅ ሮል ይኖረዋል ማለት ነው። ሌላው በተለይ ኮቪድ ያመጣው ኢምፓክት ወደፊትም ትልቅ የሆነ ሽፍት ይኖረዋል ብዬ አስባለሁ። ለምሳሌ ቤት ውስጥ መስራት እንደውም አሁን ብዙዎቹ ካምፓኒዎች ከቤት ብቻ የሚሰራ እያሉ ስራ መውጣት ጀምረዋል ማለት ነው። እነዚህን አዎንታዊና አሉታዊ ሁነቶችን ያስተናገደው የፈረንጆቹ ሁለት ሺ ሀያ ልንሰናበተው የሰዓታት እድሜ ብቻ ቀርቶናል። ብዙዎችም ያለፉትን ፈተናዎች ረስተው አዲሱን ሁለት ሺ ሀያ አንድ በብዙ ተስፋ ሊቀበሉት ዝግጅታቸውን አጠናቀው እየጠበቁ ነው። እኛም የፈረንጆቹን አዲስ ዓመት ለሚያከብሩ መልካም አዲስ ዓመት እንዲሆን እንመኛለን። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።